የዲደብሊው ዜና አመሰግናለሁ። ሼት ጤና ይስጥልኝ። አድማጮች እንደምናመሻችሁ፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ የአፍሪቃ ህብረት ጉባኤ አዲስ አበባ ውስጥ ሊካሄድ መሆኑን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አስታወቁም። የኢትዮጵያ መንግስት በድርጅቱ ዋና ዳይሬክተር ላይ ቅሬታ ቢያቀርብም በጦርነት ለተጎዳው የትግራይ ክልል እርዳታ እንዲደርስ መጠየቁን እንደሚቀጥል የዓለም የጤና ድርጅት አስታወቀም። የሶማሊያ መንግስት ቃል አቀባይ በአጥፍቶ ጠፊ በተቃጣባቸው የቦምብ ጥቃት ቆስለው ከሞት አመለጡ። በመዲናዋ ሞቃዲሾ የተሰነዘረውን የቦምብ ጥቃት አሸባብ ሳይፈጽመው እንዳልቀረ ፖሊስ አስታውቋል። የሱዳን መንግስት በጸረ ወታደራዊ መፈንቅለ መንግስት ተቃውሞ ወቅት የሙያ ስነ ምግባር አላከበረም በማለት የአልጀዚራ ቴሌቪዥን የቀጥታ ስርጭት ፍቃድ መንጠቁን አልጀዚራ አስታወቀም። ከመንበረ ሥልጣናቸው የተባረሩት የቀድሞ የማሊ ፕሬዚዳንት ኢብራሂም ቡበከር ኬታ ከዚህ ዓለም በሞት ተለዩም። ዜናውን በዝርዝር የአፍሪካ ህብረት ጉባኤ አዲስ አበባ ውስጥ ሊካሄድ መሆኑን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ገለጹ። በዓመት ሁለት ጊዜ ይካሄድ የነበረው የህብረቱ ጉባኤ በኮሮና ወረርሽኝ ምክንያት ላለፉት ሶስት ዓመታት ተቋርጦ ከቆየ በኋላ ዳግም አዲስ አበባ እንዲካሄድ መንግሥት ከሌሎች የአፍሪቃ ሀገራትና ከአፍሪካ ህብረት ኮሚሽን ዲፕሎማሲያዊ ጥረቶችን ሲያደርግ መቆየቱን ጠቅላይ ሚኒስትር አብይ በይፋዊ የፌስቡክ ገጻቸው ዛሬ አስታውቀዋል። የአፍሪካ ህብረት ድረገጽ እንደሚያሳየው የሀገራትና የመንግስታት መሪዎች የሚሳተፉበት 35ኛ መደበኛ ስብሰባ በመጪው ጥር 28ና 29 ቀን 2014 ዓም ይካሄዳል። የሀገራት ሚኒስትሮች የሚሳተፉበት የስራ አስፈጻሚ ምክር ቤት ስብሰባ በአንጻሩም ሁለት ቀናት ቀደም ብሎ ጥር 25ና 26 2014 ዓም ሊካሄድ ታቅዷል። የኮሮና መስፋፋትና ወቅታዊውን የጸጥታ ሁኔታ እንደ ምክንያት በማንሳት የአፍሪካ ህብረት ጉባኤ በአዲስ አበባ እንዳይካሄድ እንቅስቃሴ ሲያደርጉ የነበሩ አካላት ተግባራቸው ኢትዮጵያን አሳዝነው እንደነበር የጠቀሱት አብይ፣ ጉባኤው አዲስ አበባ መካሄዱ የሚኖረውን ትርጉም የተገነዘቡና ኢትዮጵያ በአፍሪቃ ጉዳዮች ላይ ያላትን ጠንካራ አቋም ለአፍሪቃ ህብረት እውን መሆን ያበረከተችውን አስተዋጽኦና የአፍሪቃ ጉዳዮች በአፍሪቃውያን እንዲታዩ ያላትን የጸና መርህ ከፍ ያለ ዋጋ የሰጡ የአፍሪቃ መሪዎች ጉባኤው አዲስ አበባ መካሄዱን መርጠዋል ብለዋል። ኢትዮጵያ በአፍሪካዊነት ላይ ያላትን አቋም የቀደሙት የአፍሪካ መሪዎች እንደተገነዘቡት ሁሉ የዚህ ዘመን መሪዎችም በሚገባ ተገንዝበው አጋርነታቸውን በሚያሳይ መልኩ የህብረቱን ጉባኤ በአካል እዚህ ለማከናወን ያሳለፉትን ውሳኔ ኢትዮጵያ እንደምታደንቀው አብይ በመግለጫቸው ጠቅሰዋል። የኢትዮጵያ መንግስት በድርጅቱ ዋና ዳይሬክተር ላይ ቅሬታ ቢያቀርብም በጦርነት ለተጎዳው የትግራይ ክልል እርዳታ እንዲደርስ መጠየቁን እንደሚቀጥል የዓለም የጤና ድርጅት አስታወቀም። የኢትዮጵያ መንግስት ባለፈው አርብ የዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም በጎጂና የተሳሳተ መረጃ በማሰራጨትና የትግራይ አማጽያንን በመደገፍ የተሳሳተ ተግባር ላይ ተሳትፈዋል በማለት ሲከስ ድርጅታቸው ምርመራ እንዲያከናውንባቸው ጠይቋል። የዓለም የጤና ድርጅት የኢትዮጵያ የውጭ ጉዳይ ሚኒስትር በይፋ ክስ ማቅረቡን በዛሬ ዕለት አረጋግጧል። ይሁንና በተባበሩት መንግስታት ድርጅት ከአንድ ዓመት በላይ በኢትዮጵያ ይፋዊ ያልሆነ ገደብ ተጥሎበታል ለተባለው 7 ሚሊዮን የትግራይ ህዝብ የሰብአዊ እርዳታና መሠረታዊ አገልግሎት እንዲደርስ እንዲፈቅድ የዓለም የጤና ድርጅት የኢትዮጵያ መንግስትን መጠየቁን ይቀጥላል ብለዋል። የኢትዮጵያ መንግስት ቅሬታውን ያቀረበው ዶክተር ቴድሮስ ባለፈው ሳምንት መንግስት ወደ ትግራይ ክልል መድኃኒቶችና ሌሎች የነፍስ አድን እርዳታዎችን ለነዋሪዎች እንዳይደርስ እየከለከለ ነው በማለት በክልሉ ያለው ሁኔታ ሲኦል ነው ብለው ከገለጹ በኋላ እንደነበር የፈረንሳይ ዜና አገልግሎት ዘግቧል። ዶክተር ቴድሮስ የሰጡት አስተያየት የዓለም የጤና ድርጅትን ተአማኒነት ጥያቄ ውስጥ ይጥላል ያለው የኢትዮጵያ መንግስት የተጣለባቸውን ሙያዊና ሕጋዊ ኃላፊነት በመጣስ ምርመራ ሊደረግባቸው ይገባል ብሏል። በተባበሩት መንግስታት ድርጅት የኢትዮጵያ ልዑክ የዶክተር ቴድሮስን አስተያየት በመቃወም ኢትዮጵያን ከሚመለከቱ ጉዳዮች ሁሉ ራሳቸውን እንዲያገሉ ይጠይቀዋል። ነገር ግን የዓለም የጤና ድርጅት እንደ ማንኛውም የተባበሩት መንግስታት ድርጅት በጦርነቱ የተጎዱና የተፈናቀሉ ሁሉንም ሰዎች ጤናና ደህንነት ለመጠበቅና ያልተገደበ ተደራሽነት ከሚጠይቁ ተቋማት የተለየ እንዳልሆነና የሰብአዊ ተደራሽነት እንዲፈቅድ መጠየቅ መቀጠሉን አጽንኦት እንደሰጠበት አስታውቋል። የዓለም የጤና ድርጅት ለኢትዮጵያ ባለሥልጣናት በርካታ ጥያቄዎችን ቢያቀርብም ከሐምሌ 8 2013 ዓ.ም ጀምሮ የጤና ቁሳቁሶችን ወደ ትግራይ እንዳይደርስ መደረጉን ገልጸዋል። የሶማሊያ መንግሥት ቃል አቀባይ በአጥፍቶ ጠፊ በተቃጣባቸው የቦምብ ጥቃት ቆስለው ከሞት አመለጡም። በመዲናዋ ሞቃዲሾ የተሰነዘረውን የቦምብ ጥቃት አልሸባብ ሳይፈጽመው እንዳልቀረ ፖሊስ አስታውቋል። የጥቃቱ መፈጸምን ተከትሎ በቃል አቀባዩ የመኖሪያ አቅራቢያ የሰው ሰውነት ክፍል መንገድ ላይ መታየቱን ሮይተርስ የዜና ወኪል ደረሰኝ ያለውን ፎቶግራፍ ዋቢ አድርጎ ዘግቧል። ቃል አቀባዩ መሐመድ ኢብራሂም ሙዓሊሙ ወዲያው ወደ ሆስፒታል መወሰዳቸውን ፖሊስ አስታውቋል። ጥቃቱ በቀጥታ ያነጣጠረው በሆስፒታል ሕክምናቸውን በመከታተል ላይ የሚገኙትን ቃል አቀባዩን ነው ሲሉ የመዲናዋ ፖሊስ ቃል አቀባይ አብዱልፈታ አደን ተናግረዋል። ለጥቃቱ ወዲያው ኃላፊነት የወሰደ አካል የለም ነገር ግን ባለፉት ጊዜያት መዲናዋ ሞቃዲሾን ጨምሮ በመንግስት የጸጥታ ኃይሎችና ሰላማዊ ሰዎችን ኢላማ ያደረጉና በሶማሊያ ሲፈጸሙ ለነበሩ ጥቃቶች አሸባብ ኃላፊነቱን ሲወስድ ቆይቷል። አሸባብ በተባበሩት መንግስታት ድርጅት የሚደገፈውን ማዕከላዊ መንግስት በማስወገድ በሰላማዊ ህግ የሚተዳደር መንግስት ለማቋቋም ዓመታትን የተሻገረ ጥቃት በመሰንዘር ላይ ይገኛል። አሸባብ ከሶማሊያ መንግስት የጸጥታ ኃይሎች ላይ ከሚያደርሰው በተጨማሪም በአፍሪካ ህብረት የሰላም አስከባሪ ኃይል ላይም ተመሳሳይ ጥቃት ሲሰነዝር መቆየቱን ዘገባው አመልክቷል። ይህ ዶች ቬለ ነው። የሱዳን መንግስት በጸረ ወታደራዊ መፈንቅለ መንግስት ተቃውሞ ወቅት የሙያ ስነ ምግባር አላከበረም በማለት የአልጀዚራ ቴሌቪዥን የቀጥታ ስርጭት ፈቃድ መንጠቁን አልጀዚራ አስታወቀም። ድርጅቱ ዛሬ በቲዊተር ገጹ ባሰፈረው አጭር የጽሑፍ መግለጫ የሱዳን ባለሥልጣናት በሱዳን የአልጀዚራ የቀጥታ ስርጭት ዘጋቢን ከሙሉ የስርጭት ቡድኑ ጋር ሱዳን ውስጥ እንዳይሠራ ማገዱን አስታውቋል። በሱዳን የወታደራዊ መፈንቅለ መንግሥት ከተፈጸመበት ጊዜ ጀምሮ በሲቪሎች የሚመራ አስተዳደር እንዲመለስ በሚጠይቁ የዲሞክራሲ ኃይሎችና በፖሊስ መካከል በተፈጠሩ ግጭቶች አንድ የፖሊስ መኮንንን ጨምሮ ስልሳ አራት ሰዎች መገደላቸውን የፈረንሳይ ዜና ምንጭ ዘግበዋል። አልጀዚራ በሱዳን የተቃውሞ ከተቀጣጠለበት ጊዜ አንስቶ የሉዓላዊ ምክር ቤቱ መሪ ጄኔራል አብዱልፈታ አልቡርሃንን ፊት ለፊት ማነጋገርን ጨምሮ በርካታ የቀጥታ ስርጭት ዘገባዎች መስራቱን ዘገባው ጠቅሷል። በሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ሱዳን ወደ የከፋ ቀውስ ከመግባት ለመታደግ በሚል ስልጣናቸውን በፈቃዳቸው ለቀዋል። ጄኔራል አብዱልፈታ አልቡርሃን ወታደሮቹ የወሰዱት እርምጃ መፈንቅለ መንግስት አልነበረም፣ ይልቁንም የሽግግሩን ሂደት ለማረም የወሰዱት እርምጃ ነው ሲሉ ራሳቸውን ተከላክለዋል። ከመንበረ ስልጣናቸው የተባረሩት የቀድሞ የማሊ ፕሬዚዳንት ኢብራሂም ቡባከር ኬይታ ከዚህ ዓለም በሞት ተለዩም። የፕሬዚዳንቱን ህልፈት የቀድሞ የፍትህ ሚኒስቴር ዛሬ እሁድ ይፋ ሲያደርጉ የሞታቸው ምክንያት ግን ለጊዜው እንዳልታወቀ ነው የተገለጸው። ከጎርጎርሳውያኑ 2013 ጀምሮ ለሰባት ዓመታት ማሊን ያስተዳደሩት ኬይታ በአስተዳደራቸው ዘመን የተቀሰቀሰው እስላማዊ አመፅ ማዕከላዊና ሰሜናዊን የአገሪቱ ክፍል ከእጃቸው በመንጠቁም የነበራቸውን ተቀባይነት ማሳጣቱን ሮይተርስ የዜና ምንጭ ዘግቧል። በሀገሪቱ ለወራት የዘለቀውን ብርቱ ህዝባዊ ተቃውሞ ተከትሎም በጎርጎርሳውያኑ ነሐሴ 2020 ወታደራዊ መፈንቅለ መንግስት ተደርጎ ቡባከር ኬይታን ከስልጣናቸው አባሯቸዋል። ኬይታ በመዲናዋ ባማኮ በሚገኘው መኖሪያ ቤታቸው ነው ዛሬ ማለዳ ያረፉት። 75 ዓመታቸው ነበር። ይህ ዶች ቬለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ ሀፍታ አላስታውሳችሁም። የአፍሪካ ህብረት ጉባኤ አዲስ አበባ ውስጥ ሊካሄድ መሆኑን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አስታወቁም። የኢትዮጵያ መንግስት በድርጅቱ ዋና ዳይሬክተር ላይ ቅሬታ ቢያቀርብም በጦርነት ለተጎዳው የትግራይ ክልል እርዳታ እንዲደርስ መጠየቁን እንደሚቀጥል የዓለም ጤና ድርጅት አስታወቀ። የሶማሊያ መንግስት ቃል አቀባይ በአጥፍቶ ጠፊ በተቃጣባቸው የቦምብ ጥቃት ቆስለው ከሞት አመለጡ። በመዲናዋ ሞቃዲሾ የተሰነዘረውን የቦምብ ጥቃት አልሸባብ ሳይፈጽመው እንዳልቀረ ፖሊስ አስታውቋል። የሱዳን መንግስት በጸረ ወታደራዊ መፈንቅለ መንግስት ተቃውሞ ወቅት የሙያ ስነ ምግባር አላከበረም በማለት የአልጀዚራ የቴሌቪዥን የቀጥታ ስርጭት ፈቃድ መንጠቁን አልጀዚራ አስታወቅም። ከመንበር ሥልጣናቸው የተባረሩት የቀድሞ የማሊ ፕሬዚዳንት ኢብራሂም ቡባከር ኬታ ከዚህ ዓለም በሞት ተለዩ። ዜናው በዚሁ አበቃ። ጤና ይስጥልኝ።